የኦሮሚያ ሕዝብ ተገቢ ብሶቶች እንዳሉት የተቀበለው የኢትዮጵያ መንግስት ተግባራዊ እንቅስቃሴ ማድረግ እንደሚጠበቅበት ዩናይትድ ስቴትስ አስታወቀ። ይችላል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ ሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ በዚህና በሌሎችም ጉዳዮች ላይ ከኢትዮጵያ ባለስልጣናት ጋር ተወያይተዋል። የህዝቡ ችግሮች እስኪፈቱ ድረስ ግን መንግስት የፖለቲካ ምህዳሩን መክፈት፣ የሲቪክ ማህበራት በኦሮሚያ ሚናቸውን እንዲጫወቱ ማድረግ የጸጥታ ኃይሎች ማ የጸጥታ ኃይሎችን ማዕከል ያደረገ ምላሽ ከመስጠት መቆጠብ እንዳለበት ረዳት ሚኒስትሩ ለአሜሪካ ድምጽ ተናግረዋል። አሁንም እስክንድር ፍሬው ውይይቱ አመታዊ ቢሆንም የተነሱት ጉዳዮች ወቅታዊ ጭምር ናቸው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ትናንት የተገናኙት የተለያዩ መስሪያ ቤቶችን ከሚወክሉ የኢትዮጵያ ባለስልጣናት ጋር ነበር። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ፣ የውጭ ጉዳይ ሚኒስትር ዴታ አምባሳደር ታዬ ህዝቀ ስላሴና ሌሎችም የኢትዮጵያን መንግስት ወክለው መገኘታቸውን የተጠቆመው ከኦሮሚያ ሁኔታ እስከ ሲቪክ ማህበረሰብ ቤተሰቡ ሚና መንግስት ዲሞክራሲን ለመገንባት እስከሚያደርገው ጥረት ያሉት ሁሉ ተነስተዋል ብለዋል። ረዳት ሚኒስትር ማሊኖውስኪ ለቪኦኤ ሲናገሩ በተለይ የኦሮሚያን ሁኔታ በተመለከተ መንግስት ኃላፊነት መውሰዱ አዎንታዊ እርምጃ መሆኑን፣ በተግባር ግን መታገዝ እንዳለበት ጠቅሰዋል። honestly the government has confronted its own responsibility for መንግሥት በኦሮሚያ የተፈጠረውን ሁኔታ በተመለከተ ኃላፊነት መውሰዱ ያስደነቀኝ መሆኑን መናገር አለብኝ። በዚያ ያለው ሕዝብ ተገቢ ብሶቶች ናቸው ያላቸውን ከመፍታት አንጻር አስፈላጊ እርምጃዎችን እንደሚወስድ መንግሥት መግለጹም ተመልክተናል፣ በከፍተኛ ሁኔታም ተቀብለናቸዋል። አሁን ደግሞ መንግሥት እነዚህን ወደ ተግባር እንዲቀይራቸው እንጠብቃለን። ዛሬ የተወያየ ነው፣ ይህን ነው። በኦሮሚያ የተፈጠረው ሁኔታ ምክንያት የመልካም አስተዳደር ችግር መሆኑን ለዚህም ኃላፊነቱን እንደሚወስዱ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ማሳወቃቸው ይታወሳል። ከትናንቱ ውይይት በመነሳት የተናገሩት አሜሪካዊው ረዳት ሚኒስትርም የሕዝቡ ብሶቶች በመሬት አጠቃቀም በሙስናና የመልካም አስተዳደር ችግሮችን በመሳሰሉ ጉዳዮች እንደሚንጸባረቁ ጠቁመዋል። መንግስት እነዚህን ችግሮች እስኪፈታ ጊዜ መውሰዱ እንደማይቀርም ያምናሉ። ይህ እስኪሆንም የተለያዩ እርምጃዎች መውሰድ እንዳለበት አብራርተዋል። It's going to take some time for the government to address those difficult issues. And, and I think our main concern is that in the meantime, the government. <laughs> <to build laughs> ግልጽ የፖለቲካ ውይይት መድረኮችን በመክፈት የፖለቲካ ተሳትፎ እንዲኖር በማድረግ ሲቪል ማኅበረሰቦች የኦሮሚያ ሕዝብ ችግሮቻቸው ላይ እንዲወያዩ በማስቻል እንዲሁም መንግሥት በጸጥታ ኃይሎች የሕዝቡን ተቃውሞ ለመቆጣጠር የሚያደርገውን ጥረት በማስቆም የሕዝቡን አመኔታ ማግኘት ይችላል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ፣ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ የአንድ ቀን የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሩዋንዳ አምርተዋል። በመቀጠልም ወደ ቡሩንዲና ኬንያ እንደሚያመሩ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።